የማኅበራዊ መገናኛ ዘዴዎች ቅኝት። ሰሞኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ለጋዜጠኞች በሰጡት መግለጫ ቻይና፣ ኮሪያ እና ጃፓን የውጭ ምንዛሬ እጥረት ክፉኛ በተፈታተናቸው ወቅት ሌላው ቀርቶ የሴቶቻቸውን ጸጉር ጭምር ቆርጠው ኤክስፖርት ማለትም እውጭ አገር እስከ መላክ ድረስ ተገደው ነበር ማለታቸው ከፍተኛ መነጋገሪያ ሆኗል። የኛ የተሰኘው የሴቶች ፕሮጀክት ከእንግሊዝ ሀገር የሚያገኘው የገንዘብ ድጋፍ መቋረጡም የማህበራዊ መገናኛ ዘዴዎች ርዕስ ነበር። የኦባማ በእንባ የተዋጠ የስንብት ንግግርና ተተኪያቸው ዶናልድ ትራምፕን የተመለከቱ አስተያየቶችንም አካተናል። አብራችሁን ቆዩ። አጠር ያሉ የቪዲዮ ምስሎችን መቀባበል በማህበራዊ መገናኛ ዘዴዎች በበርካቶች ዘንድ ተወዳጅ ከሆኑ ስልቶች አንዱ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ባሳለፍነው ሰኞ ለጋዜጠኞች መግለጫ በሰጡበት ወቅት ኢትዮጵያ ውስጥ ስለተከሰተው የውጭ ምንዛሬ እጥረት የተናገሩበት አጠር ያለ ቪዲዮ ይጠቀሳል። ጠቅላይ ሚኒስትሩ ኢትዮጵያ ውስጥ ያለው የውጭ ምንዛሬ እጥረት በሌሎችም ሀገራት ቀደም ሲል የተከሰተ ስለመሆኑ ካሜራ ፊት ቀርበው ያብራሩበት የቪዲዮ ምስል በኢንተርኔት በስፋት ተሰራጅቷል። ዛሬ በኢኮኖሚያቸው ውስጥ ትርፍ ወይም ሰርፕላስ የውጭ ምንዛሬ ሪዘርቭ ያላቸው እንደ ቻይና፣ እንደ ኮሪያ፣ እንደ ጃፓን ሁሉም በእኛ እድሜ ላይ በነበሩ ጊዜ የውጭ ምንዛሬ እጥረት ክፉኛ ተፈታትኗቸዋል። ሌላው ቀርቶ የሴቶቻቸውን ጸጉር ጭምር ቆርጠው ኤክስፖርት እስከ ማድረግ ተገደው ነበር። ስለዚህ ይሄ በእድገት ደረጃ ማለፍ ያለብን ጉዳይ ነው። ተስፋ የሚያስቆርጥ ጉዳይ አይደለም። የጠቅላይ ሚኒስትሩን ንግግር በተመለከተ በትዊተርም በፌስቡክም የተለያዩ አስተያየቶች ተሰራጭቷል። ሚሊዮን ኃይለሥላሴ በትዊተር ገጹ የጨነቀው አዲስ አበቤ እንዲህ አለ በማለት ይጀምራል። ቀጥል አድርጎም ወይ ጉዴ ቤቴ ለልማት ተነሳ አሁን ደግሞ የሚስቴ ጸጉር ሊነሳ ነው ሲል ጥያቄ አቅርቧል። ኤርሚያስ ቶኩማ በበኩሉ በትዊተር ያሰፈረው አጭር ስንኝ እንዲነበባል ያደግኩበት ቄ ያደግኩበት ሰፈር በመንግሥት ፈራርሷል። የእህቴም ጸጉር በልማት ሊነሳ ቀን ተቆርጦለታል። በድርሰቱ ዓለምም ሆነ በማህበራዊ የመገናኛ አውታሮች እጅግ ተወዳጅ ከሆኑ ጥቂት ኢትዮጵያውያን መካከል አንዱ የሆነው በእውቀቱ ስዩም በፌስቡክ ገጹ ያሰፈረውን ስላቅ በርካቶች ተቀባብሎታል። በእውቀቱ የስላቁ መንደርደሪያ ያደረገው ኮምጫባውን ነው። በደርግ ጊዜ ጓድ ኮምጬ በደብረ ማርቆስ አደባባይ ገበሬዎችን ሰብስቦ ይሰረብታል። በጎጃም አማርኛ ሰረበተ ማለት ፕሮፖጋንዳ አደረገ ማለት ነው ሲል በእውቀቱ ባሰፈረው ጽሁፍ ይንደረደራል። ኮምጬ የቻይና ገበሬዎች በአብዮቱ ፈታኝ ዘመን ጫማቸውን እስከ መብላት መድረሳቸውን ሲያብራራ ከአንድ ገበሬ ያልጠበቀው ጥያቄ እንደቀረበለትም ይጠቅሳል። ወደ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሰሞኑ ንግግር በመመለስም በእውቀቱ እንዲህ ይላል። ጠቅላይ ሚኒስትሩ ቻይናና ኮሪያ እኛ በነበርንበት ደረጃ ላይ የውጭ ምንዛሬ ለማግኘት ሲሉ የሴቶቻቸውን ጸጉር ይሸጡ ነበር ብለው ተናገሩ ሲባል ብሰማ ይሄ ወግ ትዛለኝ። በአጋጣሚ ይችን እየጻፍኩ ሳለ ምሽቴ ከጸጉር ቤት ተመልሳ በሩን ከፍታ ገባች። መቼም ሁለመናዬ ግጥም ነውና እንዲህ የሚል ግጥም አመለጠኝ። ጸጉርሽን ተሰርተሽ ጀርባሽ ላይ ነስንሰሽ፣ ተሽሞንሙነሽ መጣሽ፣ ቡዳስ መቼም የለም ከመንግስት አይን ያውጣሽ። እናቶቻችን የሴት አንበሳን አርአያ በመከተል ጸጉራቸውን ያሳጥሩ ነበር። ወይዛዝርቶይ ጸጉራችሁን በመሸለት የእናቶቻችንን ባህል አስፋፉ፣ ኢኮኖሚውንም ደግፉ ይላል የበውቀቱ የፌስቡክ ስላቅ። የአገር ልብስ የለበሰች የተከደነ ሙዳይ በቀኝ እጇ የያዘች አጭር ጸጉር ያላት በጎን ገጿ የሚታይ የቆየ ምስልም ከጽሁፉ ጋር አያይዟል። አሚር ቢንያሲር፣ ትዊተር ላይ ይህ መሀል ከተማ የሚታየው ጸጉር የምር መስሎት ነው ለኤክስፖርት የተመኘው። እረ ወዳጆች፣ የነገሩት የተገዛ ነው ብላችሁ በኋላ እንደ ባለስትራ ወርቅ ስማችን እንዳይጠፋ ሲል ጽፏል። አሚር ባሌስትራ ወርቅ ሲል የጠቀሰው ከዚህ ቀደም ለኢትዮጵያ ብሔራዊ ባንክ ቁርጥራጭ ብረቶችን ወርቅ በማስመሰል በማቅረብ ከ955 ሚሊዮን ብር በላይ አጭበርብሮ የተሰወረውን ግለሰብ ለማስታወስ ይመስላል። ግለሰቡ በተባበሩት አረብ ኤምሬትስና ፖሊስ ኮሚሽን ብሔራዊ ኢንተርፖል ተቋማት በኩል ከሁለት ዓመት በፊት ተላልፎ መሰጠቱ የተፈረደበት የ25 ዓመት እስራት ውሳኔ ተሰርዞም ክሱ እንዳዲስ እንዲጀምር መወሰኑ በተለያዩ የመገናኛ አውታሮች ተዘግቦ ነበር። ተስፋውን አያሌውም በፌስቡክ ገጹ ረዥም ጸጉር ያላችሁ ሴቶቻችንን ይመለከታል። ገና አይንና ጥርስ እያወለቁ ይሸጣሉ። ደግነቱ አብዛኛው ሴት ሂዩማን ሄር ተጠቃሚ ነው ብሏል። ተስፋውን ሂዩማን ሄር ማለቱ ተገዝቶ የሚቀጠል ጸጉር መሆኑን ለማመላከት ነው። በዚህ ርዕሰ ጉዳይ ዙሪያ የተወሰኑትን አቀረብንላችሁ እንጂ በፌስቡክ እና በትዊተር ላይ የተሰጡት አስተያየቶች በርካቶች ናቸው። ብሪታንያ ከተደጋጋሚ ትችት በኋላ የእኛ በሚል ስያሜ ለሚንቀሳቀሰው የኢትዮጵያ የሴቶች ፕሮጀክት የምትሰጠውን የገንዘብ ድጋፍ ማቋረጧን ማስታወቋ ሌላኛው የሰሞኑ የማህበራዊ መገናኛ ዘዴዎች መነጋገሪያ ጉዳይ ነበርን። የብሪታንያ ዓለም አቀፍ የልማት ጽህፈት ቤት የእኛ የተሰኘው የኢትዮጵያ ፕሮጀክትን ለሚደግፈው ገርል ኢፌክት የተያዘ 9 ሚሊዮን ፓውንድ እንዲቋረጥ መወሰኑን ይፋ ያደረገው ባሳለፍነው አርብ ነበር። ለየኛ ፕሮጀክት ድጋፉ እንዲቋረጥ ከሶስት ዓመታት በላይ ውትውታ ሲያደርግ የቆየው የብሪታንያው ዴሊ ሜል የተሰኘ ታብሎይድ ጋዜጣ ነው። ጋዜጣው ከብሪታንያ ቀኝ ዘመም ፖለቲከኞች ጋር በመተባበር የእኛ ፕሮጀክት ላይ የተቀናጀ ዘመቻ ሲያደርግ መቆየቱን ኳርትስ የተሰኘው እለታዊ ዜና በኢሜል የሚልከው ድረገጽ ጠቅሷል። የእኛ ፕሮጀክት ላይ የደረሰውን የገንዘብ ድጋፍ እገዳ የወግ አጥባቂዎች እይታ ሰለባ ነው በሚል ርዕስም ኳርትስ ጥልቅ ዳሰሳ አድርጎበታል። ትውልድ የኢትዮጵያዊው ብሪታንያዊው ባለቅኔ ለምን ሲሳይ በትዊተር ባሰፈረው የእንግሊዝኛ ጽሁፍ፣ አዎን የእኛ የበለጠ ሚዛናዊ አቀራረብ ከዘጋርዲያን ይላል። ዘጋርዲያን የተሰኘው የእንግሊዝ ጋዜጣ የእኛ ፕሮጀክትን በተመለከተ በድረገጽ ያቀረበውን ጽሁፍ ለምን ሲሳይ ከትዊተር መልእክቱ ጋር አያይዟል። የኢትዮጵያ የሙዚቃ ፕሮጀክት ከፕሬስ ተደጋጋሚ ነቀፌታ ከደረሰበት በኋላ ከብሪታንያ የሚያገኘውን የገንዘብ ድጋፍ አጣ የሚል ርዕስ ይዟል የዘጋርዲያን ጽሁፍ። በሙዚቃና በሬዲዮ የሴቶች መብቶችን የሚያቀነቅነው የእኛ የተሰኘው ፕሮጀክት ተደጋጋሚ ሙገሳ ይሰጠው ከነበረው የብሪታንያ ዓለም አቀፍ የልማት ጽህፈት ቤት የሚያገኘው የገንዘብ ድጋፍ መቋረጥ ከባድ ራስ ምታት ነው ብሏል። የብሪታንያ ዓለም አቀፍ የልማት ጽህፈት ቤት ውሳኔ የተላለፈው አምስት ወጣት ሴቶች አባላት ያሉት የሙዚቃ ጓድ በሚያቀርበው የሙዚቃ ስራዎችና በሬዲዮ ድራማዎች የሚታወቀው የእኛ የተሰኘ ፕሮጀክት 63 ሚሊዮን ዶላር ተጨማሪ የገንዘብ ድጋፍ ባገኘ ጥቂት ጊዜያት ውስጥ ነው። ዴይሊ ሜይል ትናንት ባወጣውና በማኅበራዊ መገናኛ አውታሮች በተንሸራሸረው የኢንተርኔት ዘገባው ደግሞ የገርል ኢፌክት ስራ አስኪያጅ ቀድሞ የብሪታንያ ዓለም አቀፍ የልማት ጽህፈት ቤት ባልደረባ ነበሩ ይላል። የድርጅታቸው የአንድ የሕዝብ ግንኙነት ባለሙያ ዝቅተኛው ደሞዝ 40 ሺ ፓውንድ ገንዘብና ጥቅማ ጥቅሞችን ያካትታል ሲልም አስነብቧል። የዞን ዘጠኝ ጦማሪያን አባል የሆነው አጥናፍ ብራኔ በትዊተር ገጹ የእኛ የተሰኘው ሴቶች ላይ የሚሰራ ፕሮጀክት ከእንግሊዝ መንግስት የሚያገኘውን የገንዘብ ድጋፍ ስለተነፈገ የአንዳንድ ሰዎች እልልታ አብሮን የኖረውን ምቀኝነት የሚያሳይ ነው ሲል ጽፏል። ለአጥናፍ መልስ ከሰጡ ሰዎች መካከል ኪሩቤል ተሾመ አጥናፍ ወንድሜ እዛ ፕሮጀክት ላይ የፈሰሰው ብር ሁሌም ይዘገንነኝ ነበር። ወያኔ ካልደገፈ ፈቅ የማትልበት የቀን ጅቦች ሀገር መሆኑን አንዱ ማሳያ ነው ብሏል። የእኛ ፕሮጀክት በሙዚቃዎች፣ የሬዲዮ መሰናዶች እና ድራማዎች ያለ ፍላጎት በሚፈጸም ጋብቻ የቤት ውስጥ ጥቃት፣ ያለዕድሜ እርግዝናና ትምህርት ማቋረጥን የመሳሰሉ ጉዳዮች ላይ ግንዛቤ ለማስጨበጥ ይሰራል። የእኛ ፕሮጀክትን ያስጀምረው ገርል ኤፌክት የተሰኘ መንግሥታዊ ያልሆነ ድርጅት አዳዲስ ሀሳቦች ብዙ ጊዜ ተቃውሞ እንደሚገጥማቸው ተናግሯል። ገርል ኤፌክት በተባባሪዎቹ በኩል የእኛ ለተሰኘው ፕሮጀክት አሁንም ድጋፍ ለማድረግ እንደሚጥር ገልጧል። የዩናይትድ ስቴትስ ተሰናባቹ ፕሬዝዳንት ባራክ ኦባማ ማክሰኞ ዕለት ሌሊት እንዲሁም ተተኪያቸው ተመራጩ ፕሬዝዳንት ዶናልድ ትራምፕ በነጋታው ያደረጓቸው ንግግሮች በደጋፊዎቻቸውም በተቃዋሚዎቻቸውም በኩል አነጋግሯል። በዶች ቬሌ የአማርኛው ክፍል የፌስቡክ ገጽ ላይ ከቀረቡ አስተያየቶች መካከል ከማል ሙሻ፣ ኦባማ ምንም የፈየደው ነገር የለም እርግ እንኳን አለ ሲል ጽፏል። መኮንን በየነ ሆኮቴ በበኩሉ ኦባማ ለአፍሪቃ አንዳችም የፈየደው ነገር የለም ሲል በእንግሊዘኛ አስተያየት ሰጥቷል። ኢሳያስ ፈንቴ ደግሞ ትራምፕ ከቀዳሚው ከኦባማ ማለቱ ነው ከቀዳሚው በጋራ ጥቅም ላይ መሰረት ያደረገ ግንኙነት ይከተላል ብዬ እጠብቃለሁ ብሏል። ዶናልድ ትራምፕ የአፍሪቃ ጉዳይ ላይ እንደ ቻይና ጣልቃ እንደማይገቡ ግምቱን አስፍሯል። ከሳራ በስተደቡብ የሚገኙ የአፍሪቃ አገራት ከቀረጥና ኮታ ነፃ ሸቀጦች ወደ አሜሪካ እንዲያስገቡ የሚፈቅደው በእንግሊዝኛ መጻሩ አጓ በመባል የሚታወቀው ውልንም ዶናልድ ትራምፕ ሊሰርዙት እንደሚችሉ ገምቷል። አድማጮች፣ የማህበራዊ መገናኛ ዘዴዎች ቅኝት የተሰኘው ዝግጅታችን በዚሁ ይጠናቀቃል። ማንትጋፍቶት ስለሺ ነኝ። መልካም ጊዜ። ጤና ይስጥልኝ።